እግዚአብሔር ሰጠ፣ እግዚአብሔር ነሳ። የኢትዮጵያ አየር መንገድ ንብረት የሆነውና ከትላንት በስቲያ ብሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አይሮፕላን አብራሪ የካፕቴን የያሬድ ጌታቸው አባት ዶክተር ጌታቸው ተሰማ ናቸው። ይህን ለቪኦኤ የተናገሩት እርሳቸው የእርሳቸው ልጅ ብቻ ሳይሆን ብዙዎች ያለቁበት አደጋ በመሆኑ በቦታው ላይ በስማቸው የመታሰቢያ ሀውልት ቢቆም ምኞታቸው እንደሆነ ተናግረዋል። ምክንያታቸው ደግሞ ከአደጋው ከፍተኛነት የተነሳ የልጃቸውን አስከሬን አግኝተው መቅበር እንደማይችሉ ስለተረዱ ቢያንስ ለመታሰቢያ እንኳን ስሙ በቦታው ቢሰፍርልኝ እንዳሉ ብለዋል። ጽዮን ግርማ ማምሻውን አነጋግራለች። ቀጥሎ ይቀርባል። ዶክተር ጌታቸው ተሰማኖት ናይሮቢ ነበር የሚኖሩትና ልጆት ካፒቴን ያሬድ ጌታቸው የተወለደውም ናይሮቢ መሆኑን ሰምተናል። ከእርስ ከአንደ በቶ እስቲ የልጆትን የህይወት ታሪክ ይንገሩን። ናይሮቢ ነው የተማረ ያ የተወለደው። እኔ እዚያ አኪም ነበር። እዚያ ነው የተወለደው። የተማረውም እስከ ኤሌብል ድረስ እንደምታውቀው ብሮትስ ሲስተም ኤሌብል የሚባላላቸው ሰከንደሪ ስኩል በኋላ ያው በኢትዮጵያ ስታሳይ እንደ ኮሌጅ እንደ ማለት ነው። ከዚያ በኋላ ወደ ሳውዝ አፍሪካ ለመሄድ ነበረ ፍላጎቱ ለመማር አይነት ለመሆን። አይ ሳውዝ አፍሪካ ተምትሄድ ኢትዮጵያ ሄደህ ተማር። እዚህ አመጣሁት። ሌና ልጆችም አሉ፣ ግን አንድ አስራት እንኳን አውጣ ለኢትዮጵያ ብዬ እዚህ ትምህርቱን ጨርሰ እና በኋላ ያው ረዳት አርገውት ከተወሰነ አመት በኋላ ያው ካፕቴን ያደረጉት ብዙ ጎበዝ ነበር በትምህርቱ አሜሪካንም አንድ ሁለት ጊዜ አልቀውታል። ጥሩ ውጤት እያዘ ነው የመጣው ቦይንግ ሄሎ ነበር። እርስዎ ናይሮቢ ሐኪም ነበርኩ ብለዋል። ምን አይነት ሕክምና ላይ ነው የነበሩት? ማክሲሎፌሻል ሰርጀሪ ይባላል። የአንገት በላይ እንደ ፕላስቲክ ሰርጀሪ ነው። በተጨማሪም የጥርስ ሐኪም ነኝ። ሁለቱን ኳሊፊኬሽን አለኝ። እዚያ ብዙ አመት ፈርቻለሁ። ወደ ለመንግስት አንድ ሀያ አምስት አመት ፈርቼ ነው ሪታይር ያደረኩት። ብራ ቤት እንሰራ ነበር። ሌሎች ልጆች አሉኝ ብለዋልና፣ ያሬድ ስንተኛ ልጆት ነበረ? ያሬድ አምስተኛ ልጄ ነው። በጠቅላላው ስድስት ናቸው። ያሬድ ወደ ኢትዮጵያ መቶ ትምህርቱን ጨርሶ ከዛ አየር መንገድ ገብቶ ነበር ብለዋልና፣ ምን ያህል ጊዜ ነው አየር መንገድ ገብቶ ማገልገል ከጀመረ እና አንድ አስር አመት ሆነው አይቀርም። መጀመሪያ ሁለት አመት ተኩል ነበር ኩርሱ የጨረሰው ከዚያ ደግሞ አምስት ነው ስድስት አመት በረዳትነት ያው ሰርቷል። ከዚያ በኋላ ነው ከቱ ታውዘንድ ቴን ጀምሮ መሰለኝ ካፒቴን ያደረጉት ፕሮሞሽን የሰጡት። በመሰረቱ ልጁ ገና ሰላሳም አልሞላው። አስራ ዘጠኝ መቶ ሰማንያ ዘጠኝ ነው የተወለደው ጁላይ ነው ሶስት አይነት ቋንቋ ይችላል። ምክንያቱም እናቱ ኬንያዊት ናቸው። ከየሱ ሀይሌ ቋንቋ አማረኛ፣ እንግሊዝኛ አቀላጥፎ መናገር ይችላል የሚል አንድ ጓደኛው እማኝነት ሰጥቶ አይቻለሁና እንዴት ነው ይሄንን የቋንቋ ችሎታውን አዳብሮ የነበረው? ልክ ነው ልክ ነው ያው አይልኛ እንግሊዝኛው እዚህ ሀገር ተማሪነት የምትማሪው ነው። ኬንያ ውስጥ የእኛ ተማሪዎች ኢትዮጵያ ውስጥ ያው አማርኛ እና እንግሊዝኛ እንደሚማሩ ያው ደግሞ ሰዋሂሊኛ እና እንግሊዝኛ ነው። አማርኛ ብዙ ከመጣ ነው የተማረው። ያልታሰበ አደጋ ነው የደረሰብን። እንዴት ነው ህይወቱ ማለፉን እና አደጋውን የሰሙት? እርስዎ ነግሮት ነበረ? ወደ ናይሮቢ እየሄደ እንደነበረ ተደዋውላችሁ ነበረ? አግኝተውት ነበር? ከአደጋው በፊት ብዙ ጊዜ ልደውልልኝ ሲመለስ ነው ለእናቱ ግን ጠዋት ከመነሳቱ በፊት መምጣቱን ደውሎ ነግሯታል። እና እሷ ደውላ ያሬድ እስካሁን አልመጣም፣ ምንድን ነው ችግር አለው ያለችኝ። እኔ ከዚያ በኋላ መከታተል ጀመርኩ። በስልክም ምንም በምንም ጓደኞቹ ጋር በመደወል አየር መንገድ በመደወል ጠይቄ ያለውን አደጋ መድረሱን ተረዳሁ። ግን እዚያ ቦታ መሄድ አልተቻለም። አክሰስ የፍላትን ለማዶኝ እና ትልቅ አደጋ ነው። እኔ የምልሽ የእኔ ልጅ ብቻ አደለም፣ ብዙዎች ናቸው እዚያ የረገፉት። ህጻኖቶች አሉ፣ ሴቶች አሉ፣ የውጭ ሀገር እንግዲህ መቼም በመሰረቱ ምን ታደርጊዋለሽ? ሀገር ሲገነባ በሰላምም በጦርነት ጊዜ ብዙ መስዋየት ይቀርባል። ከዚያ ውስጥ የኔም አንዱ ልጄ ነው መስዋየት ያቀረበው። ታስታውሺ እንደሆነ ጠቅላይ ሚኒስቴራችን ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን እንዳሉት መሰረት የኔም ልጅ ኢትዮጵያ ሆኗል። ዜግነቱ ግን ኬንያዊ ነበር። ያው እንግዲህ የተወሰነ አመት አገልግሏል ኤርላይንሱ። በስራም ጎበዝ ነበር ነው ሚሉት ጓደኞቹ። አላቆቹም እዚህ መጥተው ነበር ትናንትና፣ ስልክም አጽናንተውናል፣ ከጠቅላይ ሚኒስትሩ ቢሮ፣ ከፕሬዚዳንቷ ቢሮ። ይሄ ሁሉ ለእኛ የመንፈስ ጥንካሬ ይሰጠናል እና እንግዲህ የሚመስለው ታሪኩ ባጭሩ ነው። እንግዲህ እንደ ጠቀሱልን የስራውን ችሎታውን በተመለከተ ከሌሎች ስራ ባልደረቦቹም እንደ ሰሙ ነግረውናል። በባህሪው ግን ምን አይነት ልጅ ነበረ ልጆት? ያሬድ በሪ ስፔሻል ቻይልድ እና ዩኒክ ነበር። በጣም ዩኒክ ፕራይመሪ ሰከንደሪ ሆኖ በዋና እንደኛ ብዙ ጊዜ ስለሚወጣ ወደ አስራ አምስት የሚሆን የዋና በየሰሜስተሩ የሰበሰበው ዋንደ ቤት ፈቅል ቤት እንዲያውም ተማሪዎቹ ምን ይሉት ነበር ሚስተር ፊሽ ይሉት ነበረ። በጣም በስሊን ስለነበረ ልጁ በብዙ መልኩ ብሩህ ነበር። ትህትና የነበረው ልጅ ሁሉንም አክባሪ፣ ትልቁ ወደን ትንሽንም ብዙዎቹ ጓደኞችን ሴንትሪኬሽን እንደሆነ በጣም ነው የሚወዱት፣ በጣም ነው የሚያከብሩት። በጣም ጥሩ ጠባይ የነበረው ልጅ ነው። ለእኔም በጣም ቅርብ የነበረኝ እንደዚህ አይነት በማብረር ላይ በአየር መንገድ ውስጥ የሚሰሩ ሰራተኞች ቤተሰቦቻቸው ጋር ቶሎ ቶሎ አይገናኙም። እና መቼ ነው ለመጨረሻ ጊዜ ያዩት? ከአምስት ቀን በፊት አይቼዋለሁ። ከአምስት ቀን በፊት እዚህ ስር የምላለት ስራ ምናምንም አዲስ አበባ ስላለ አንዳንድ ነገር የሚሰርሰው ስመጣ እሱ የነበር ማርፈው እና እዚያ ነው የማገኘው ብዙን ጊዜ። በሌላ ጊዜ ግን ማታ ማታ በተመለሰ ጊዜ ጠዋት ከበረረ

አሉ ብዬ ለማመን ያስቸግረኛል። እሱ የተለየ ትውልድ ነበር፣ የተለየ ፍጡር ነበር። እንደ እንግዲህ በሁኔታው እንደምታምነው፣ በታሪካችንም፣ በካልቸራችንም ጥሩ ነገር ረጅም ጊዜ ያገለግልን ይባላል። ነው መጣ ስለሆነ ይባላለሁ ምንም ኮምፕሌን የማደርገው ነገር ያለ እንግዲህ አስክሬን ለማውጣት ከፍተኛ ችግር እንደሆነ ባለሙያዎች እየገለጹ ነው። እና እንደው አስክሬኑ የመገኘት የመቅበር ነገር ከአየር መንገዱ የተነገራችሁ ነገር አለ? ምንም ነገር የለም። ምክንያቱም እንደ ሰማሽው አይሮፕላኑ አፍንጫውን የወደቀው የመጀመሪያ መስዋዕቶች ፓይለቶቹ ናቸው። ከዚያም ደግሞ በብዙ በብዙ ሜትር ወደ ውስጥ ገብተዋል ነው የሚባለው አይደል። አስር አስራ አምስት ሰላሳ አብቅብላ እና ምንም ነገር የለም። እዚያው አፈር ሆኖ ደቀዋል። የኔ ልጅ ብቻ አይደለም፣ ብዙዎች ህጻናቶች ሁሉ አሉ፣ ሴቶች ልጆች አሉ። ብዙ ሀገሮች እንደሰማሽ ሰማሽ ሪፖርት ላይ ብዙ ችግር የነበረበት ክርደት ነበረው አሮፕላኑ በዚሉን አልተጠቀመም ጭነት ዋለ ሁሉ ሰው አለ በፍጥነት ነባሉ ወደቀው ወደ አንድ ሺ ሁለት መቶ ምናምን ኪሎ ሜትር የሚባ አሮፕላን በስድስት ደቂቃ ነው ምናምን ወደቀው ይላሉ። ቦታውም አሁን የወደቀበት ቦታ ትንን ጉድጓድ ነው ያለው እና እንደሰማሁት እንኳን ሴ ተዋጽ ምና ስጋና ቆዳ ቀርቶ የአይሮፕላኑም ብረታ ብረት በጣም እንዲገደግጥና ብዙ የተበታተለ ነው ብለው ነው የነገሩኝ። ይሆደግደም በጠብቀው ነገር የለም። ቅድም እንደነገርኩሽ እኔ እዚህ ውይቅስ ኢትዮጵያውያን የሚያመጣውት አስራት እና ማራግ ኢትዮጵያውያን ሚኖረ በአርባቶ ጠዛበቴ ነበር የተመለስኩት። ስለዚህ ምንም የምጠብቀው ነገር የለም። እዚያ ወደቀበት ቦታ ላይ አንድ ድንጋይ ቢቆም ለታሪክም ለመጪው ትውልድ ለኢትዮጵያ አየር መንገድም ይህ ብቻ ሳይሆን ብዙዎች የረገፋሉ ከሱ ጋር አብረው የነሱ ስም ሁሉ የተጻፈበት አንድ ዝንጋይ ለማቆም ቢፈርዱልኝ እሱ ነው ምኞቴ። ሌላ ምኞት የለኝም። በብዛት እና ልጅ አጥቼዋለሁ። የምወደው የማፈቅረው የሚያከብር ልጅ ነበር። የሆነ ሆኖ የመጣውን መቀበል ነው። እንዲህ ማለት አትችልም። ሌላ ነገር የምንሻገር የለኝ እግዚአብሔር መጽናናቱ ማሰባችሁ ና በማድረጋችሁ ማጽናኛ ነው። የሆነ ሆኖ አነጋገሬም መንፈሴም ትንሽ አይምሮዬም ወይም ኮንሰንትሬሽንም ተቃልሷል። ገላ ያለፈው ሁለት ቀን ችግር አለበኝ ማለት ያው ድንጋጤው ምኑም ሂደን ብዛቱ ምንም ይዞኛል እና የሆነ ሆኖ እንግዲህ ያው እናንተ ኢትዮጵያዊ ናችሁ፣ ታሪካችንን ካልቸራቸው የመታወቁ ሰዎች ስለሆናችሁ አሻሽሎሽ አቅርቢላት። እግዚአብሔር ይባርክሽ። እግዚአብሔር ያጽናውት። በሚገባ አስረድተዋል። ስለ ልጆ በጣም አመሰግናለሁ። እግዚአብሔር ይባርክሽ። አሜን አሜን። እግዚአብሔር ያጽናውት። እግዚአብሔር ያጽናውት። የካፒቴን ያሬድ ጌታቸው እናት በትውልድ ህንዳዊት በዜግነት ኬንያዊት የሆኑ ዶክተር ራያን ሻፒ ይባላሉ። አሁን የሚገኙት ናይሮቢ ነው። ልጃቸው ከኢትዮጵያ ሲነሳ ደውሎላቸው እንደነበር ነው ዶክተር ጌታቸው የገለጹት። ዶክተር ጌታቸው ደግሞ በተደጋጋሚ ወደ ኢትዮጵያ ስለሚመላለሱ ኢትዮጵያ ነበሩ። ሌሎች ልጆቻቸው ራሳቸውን ችለው አብዛኞቹ ካናዳ ይኖራሉ። አሁን አዳማ ውስጥ በቅርብ ወዳጃቸው ኢንጂነር ጥበበ ኪሮስ ቤት ሀዘን ተቀምጠው እንደሚገኙ ለማወቅ ችለናል።